የምክር ቤቱ የሕግ የፍትህና ዲሞክራሲ ቋሚ ኮሚቴ በሪፖርቱ ከ145 በላይ የማሻሻል የመሰረዝና የቃላት አጠቃቀም ማስተካከዮች ማድረጉን በዝርዝር አቅርቧል። በመጨረሻም የውሳኔ ሀሳብ ረቂቅ አዋጁ በኢትዮጵያ የሚደረገው ሀገር አቀፍና አካባቢዊ የምርጫ ሂደት ነጻ፣ ፍትሃዊ፣ ሰላማዊ፣ ህጋዊና ዲሞክራሲያዊ ሆኖ እንዲከናወን ለማድረግ የፖለቲካ ፓርቲዎች እጩ ተወዳዳሪዎች የፖለቲካ ፓርቲ አባላትና ደጋፊዎች የሚመሩባቸውን የስነ ምግባር መርሆችና የፖለቲካ ፓርቲዎች የተለያየ ዓላማና አመለካከታቸውን በሰላማዊና ህጋዊ መንገድ ለመራጩ ህዝብ በመግለጽ የሚሳተፉበት መራጩ ህዝብን በመረጃ ላይ በመመስረት ፍቃዱን በነፃነት በመግለጽ ወኪሎቹን የሚመርጥበት የምርጫ ስርዓት ለመዘርጋት የሚያስችል መሆኑን ስላመነበት ቋሚ ኮሚቴው በሙሉ ድምፅ ተቀብሎታል። በመሆኑም የተከበረው ምክር ቤት ረቂቅ አዋጁን ከነማሻሻያው ያጸድቀው ዘንድ ይህን ሪፖርትና የውሳኔ ሀሳብ አቅርበናል። አገር አቀፍ ፓርቲን ለመመስረት አስር ሺህ አባላት ክልላዊ ደግሞ አራት ሺህ እንዲሆኑ መደረጉ በተቃዋሚ ፓርቲዎች ክፉኛ ሲተች ነበረ። ጉዳዩ በምክር ቤቱም ተነስቶ ከ100 ሚሊዮን በላይ ሕዝብ እመራለሁ ብለው ለሚወዳደር ፓርቲ ይህ እንዳውም ሲያንስ ነው ተብሎ በቋሚ ኮሚቴው ተተችቷል። ይህ ካልሆነ ፓርቲው ሌላ ስራ ቢፈልግ ይሻላልም ተብለዋል። ፓርቲ ለመመስረት የሚደረገው ምዝገባን በተመለከተ አስር ሺህ ለሀገር አቀፍና አራት ሺህ ለክልል የሚለው በጣም የሚያንስ ነው። ጭራሽ በጣም የሚያንስ ነው። ምክንያቱም ይሄ ትልቅ ህዝብ ነው። አንድ አገር አቀፍ የፖለቲካ ፓርቲ መስርቶ አንድ መቶ አስር ሚሊዮን ህዝብን አስተዳድራለሁ የሚል ፓርቲ ፕሮግራሙን ሽጦ ለማለት አስር ሺህ ምንም ማለት አይደለም። ስለዚህ አስር ሺህ ከአፍሪካ ሁለተኛ የህዝብ ቁጥር ባለበት ሀገር፣ በምስራቅ አፍሪካ ትልቅ ሀገር፣ ትልቅ ህዝብ፣ ትልቅ ኢኮኖሚ የሚያንቀሳቅስ ሁኔታ ውስጥ ይህንን ቁጥር ማሟላት በጣም በጣም ቀላል ስራ ነው ተብሎ ቢታይ ጥሩ ነው። እንደዚሁም አራት ሺ ለክልልም ጥሩ ነው። ስለዚህ ሀያ ሚሊዮን ከአርባ ሚሊዮን በላይ ያላቸው ክልሎች ውስጥ አራት ሺ ህዝብ ማስፈረም የማይችል ፓርቲ ምንም በፖለቲካው ፓርቲ ውስጥ ፖለቲካ ፓርቲ ነው ብሎ ከመወዳደር ሌላ ስራ ሚሰራ ይቻላል የሚለውን ነገር ብናይ ጥሩ ነው የሚል ነገር አለ። በምክር ቤቱ አጨቃጫቂ ሆኖ ሰፊ ጊዜ የወሰደው በአንድ የምርጫ ጣቢያ ሴትና ወንድ እጩዎች እኩል ድምፅ ቢያገኙ ሴቷ አሸናፊ ትሆናለች የሚል ነበረ አንቀጹ። በሴት የምክር ቤት አባላት ጭምር ሕገ መንግስቱን የሚጻረር ነው ተብሎ በመተቸቱ በአብላጫ ድምፅ ውድቅ ተደርጓል። ምክር ቤቱ በቋሚ ኮሚቴው የቀረበውን ረቂቅ በሙሉ ድምፅ አጽድቆ ውለውን አጠናቋል። ይህ አዋጅ የአዋጅ ቁጥር 1162/2011 ሆኖ በሙሉ ድምፅ ጸድቋል። ለዲዳብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።